ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ በምሽቱ ስርጭታችን ከሚደመጡት መካከል እኛ ከገንዘቡ ችግር ከምንበላው ከምንጠጣው ነገር በላይ ሰው ነው የራበን ያሉ ሰዎች አሉ። የእኔ ቤተሰብ የተሰኘውን የሰብአዊነት እንቅስቃሴ የሚያስተባብሩት ኡስታዝ በድሩ ሁሴን ናቸው። ኢትዮጵያን ተደጋግፈው ክፉ ቀንን እንዲያልፉ ያግዛል ስለተባለው መርሃ ግብር በምሽቱ ያጫውቱናል። ውጪ ወጥቶ መውጣት እና ሌላውን ማህበረሰብ ማየት ራሱ እንዴት ነው ህይወትን እየኖርኩ ያለሁት የሚያስብሎንም ብዙ ነገር የሚያሳስብ ይመስለኛል። በወጣቶች ዘንድ ተወዳጅነቱ እየጨመረ የመጣውን በቡድን ተራራ የመውጣት እንቅስቃሴን በተመለከተ ዛሬ የሚያጫውተን አንድ ወጣት ይዘናል። ቢንያም ሸሪፍ ይባላል። የአዲስ ሃይኪንግ መስራችም ነው። ቆየት ብለን እናገኘዋለን። ተጨማሪ መሰናዶዎችም ተካተዋል። እኔ ሀብታሙ ዝዩ እባላለሁ፣ መርሃ ግብሩን እመራለሁ። ኤልያስ አስማሪ የስርጭት ምህንድስናውን ያከናውናል። በመቀጠል ደግሞ ኤደን ገርመው የዓለምን ውሎና አዳር በአጫጭር የዓለም ዜናዎች ታስቃኝናለች። አመሰግናለሁ ሀብታሙ። አድማጮች እንደምን አምሽታችኋል? በመንግስት የጸጥታ አስከባሪዎች እንግልት እየደረሰብን ነው ሲሉ አንዳንድ የምዕራብ ሸዋ ዞን ግንደበረት ወረዳ ነዋሪዎች ተናገሩ። መንግስት ኦነግ ሸኔ በማለት የሚገልጻቸው ታጣቂዎች ሁለት ሚሊሻዎችን ጠልፈው መውሰዳቸውንና በኋላም አንዱን መግደላቸው ለጅምላ እንግልቱ ምክንያት መሆኑ ተገልጿል። የወረዳው ጸጥታ ጽህፈት ቤት በነዋሪዎች የቀረበውን ቅሬታ በተመለከተ መረጃ እንደሌለው ሲገልጽ፣ የኦሮሚያ ጸጥታ ቢሮ ደግሞ ጉዳዩን እያጣራው ነው ሲል አስታውቋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በቤንሻንጉል ጉምዝ መተከል ዞን ዳንጉር ወረዳ የሚንቀሳቀሱ ሽፍቶች በጉዞ ላይ የነበሩ የአስራ አራት ሰዎችን ሕይወት እንዳጠፉ የክልሉ ጸጥታና ሰላም ግንባታ ቢሮ አስታወቀ። ከሟቾቹ መካከል አንዱም የቻይና ዜጋ መሆኑ ታውቋል። መንግስት በአስራ አራቱ የታጠቁ ሽፍቶች ላይ እርምጃ መውሰዱንና ሁለቱ በመንግስት የጸጥታ አስከባሪዎች መማረካቸውን የቢሮ ኃላፊ አቶ ጋሹ ድጋስ ለአሜሪካ ድምፅ አስታውቀዋል። ዘገባው የናኮር መልካ ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ወታደሮችን እስከ አመቱ ማብቂያ ላይ ባለው ጊዜ ከአፍጋኒስታን ለማስወጣት ማሰባቸው በሁለቱ ወገኖች መካከል ለተደረገው የሰላም ስምምነት ይጠቅማል ሲል ታሊባን አሞግሶታል። ታሊባን ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ሀሳብም አዎንታዊ እርምጃ ሲል አሞግሶታል። ይህ የእሳቸው አባባል እንደ ኤሮፓውያን አቆጣጠር ባለፈው የካቲት 29 ለ19 ዓመታት የዘለቀውን ጦርነት ለማብቃት ሲባል ከዩናይትድ ስቴትስ ጋር የተፈረመውን የሰላም ስምምነት ተግባራዊ ወደ ማድረግ ያመራልን ብሎታል። አሜሪካዊቷ ገጣሚ ሉዊስ ግለክ የአመቱን የሥነ ጽሑፍ ኖቤል ሽልማት አግኝተዋል። የስዊድኑ አካዳሚ ውበትን እንዳለ የሚያደምቅ ሕልውናን ሁለንተናዊ የሚያደርግ የሥነ ጽሑፍ ድምፅ ሲል የገጣሚዋን ስራዎች አሞግሶታል። ግለክ እስካሁን ድረስ አስራ ሁለት የግጥም ስብስቦችን አሳትመዋል። ከዚህ ቀደም የፑሊትዘርና የብሔራዊ መጽሐፍት ሽልማቶችንም አግኝተዋል። እያንዳንዳቸው የኖቤል ተሸላሚዎች የአንድ ነጥብ አንድ ሚሊዮን ዶላር ሽልማት ያገኛሉ። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እኚ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ትቆይ ዘንድ እንጋብዛለን። ከዜናዎቹ ጋር ኤደን ገረመው ነኝ ከዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅም በመደመጥ ላይ ይገኛል። አብራችሁን ስለምታመሹም እናመሰግናለን። ወደ ቀዳሚው ርዕሰ ጉዳይ እንሻገር። የእኔ ቤተሰብ አቅም ያላቸው ኢትዮጵያን ለሌላቸው የሚደርሱበትን መንገድ ያመቻቸ አዲስ የሰብአዊነት እንቅስቃሴ ነው። ዘርና ሃይማኖትን የማይለየው ይህ እንቅስቃሴ ከሌሎች የሰብአዊ ድጋፎች ለየት ያለ አሰራርንም ይዞ ብቅ ያለ ነው። ስለ እንቅስቃሴው ይዘትና የእስካሁን ተግባራቱ እንዲያስረዱን የጠየቅናቸው የበድር ፋውንዴሽን መስራች የዚህም እንቅስቃሴ አስተባባሪ ናቸው። ኡስታዝ በድር ሁሴን ስለ አመሰራረቱ ቀድመው ይነግሩናል። እንግዲህ የእኔ ቤተሰብ የሚለው ፕሮጀክት የተጀመረው አምስት ወር በፊት ነው፣ ወደ ስድስት ወር አካባቢ ኮቪድ ኢትዮጵያ ውስጥ በዓለም ላይ አሳሳቢ በሆነበት ጊዜ እና ኢትዮጵያ ደግሞ ያው እንደ አንድ የዓለም ሀገር ጋት ላይ በሆነችበት ሰዓት ነው የተጀመረው። ከዛ በፊት በድር ፋውንዴሽን የሚል በእኔ የተመሰረተ አንድ ግብረሰናይ ድርጅት አለ። ኢንዳውመንት ኦርጋናይዜሽን ነው የዘለቄታ በጎ አድራጎት ድርጅት። በዋነኝነት ያ ድርጅት ስራ የሚሰራው በትምህርት በስልጠናና ጥናትና ምርምር ላይ አተኩሮ የሚሰራ ድርጅት ነው። ልክ ኮቪድ በመጣ ጊዜ የፓነል ዲስከሽን በሁለት ፓርቲ አስራ ሁለት ሰዓት የስድስት የስድስት ሰዓት ፕሮግራም ለሜይንስትሪም ሚዲያዎች እንዲሆን ግንዛቤ ማስጨበጫ ነው። ስለ ኮሮና ኮቪድ ናይንቲን የተለያዩ የተዛቡ አስተሳሰቦችን መምህራን ዛብዘን ግንዛቤ የሚያስጨብቅ ነገር፣ ጥንቃቄ ማድረግና እምነት የማይጋጭ መሆኑን የእምነት መምህራኖቹ እንዲያስተምሩ ወይም ያን እንዲያደርጉ አድርገን እዛ ላይ የተነሱ ሀሳብ ነው። ቤተሰብ አቅመ ደካማ በሆኑ ቤተሰቦች እና አቅም ባላቸው ግለሰቦችና ቤተሰቦች ድርጅቶች መካከል ትስስር መፍጠር ብንችል ይህንን መከራ መሻገር እንችላለን። መንግስት ብቻውን የሚችለው አይደለም። ግለሰቦች፣ ትልልቅ ኮርፖሬት ቢዝነሶች እንደ ሶሻል ሬስፖንሲቢሊቲ እንደ ማህበረሰባዊ ሀላፊነት ተወስዶ ይህንን ስራ መስራት ብንችል የሚል ፕሮጀክት ቀርጸን ነው የተጀመረው። የእኔ ቤተሰብ የተሰኘው እንቅስቃሴ የተቸገሩ ሰዎችን ለማገዝ ለየት ያለ አቀራረብ ይዞ እንደመጣ ነው የሰማ ነው። በምን ሁኔታ ነው ድጋፉ የሚደረገው? ለየት ስላለ አሰራሩ ደግሞ ትንሽ ይበሉን። የመረዳዳት ቀልጨሩ አለ ኢትዮጵያ ውስጥ። አሁን በተለይ ኮሮና ከመጣ በኋላ በጣም ብዙ የመተጋገዝ የመተሳሰር ሂደቶች በየቦታው እየታዩ ነው። ግን አንድ ሰው እርዳታ ሲያደርግ ያ እርዳታው ማንጋ እንደደረሰ የሚያቀብበት አይነት ፕላትፎርም የለም። እኛ ያንን ሪቮሉሽናይዝ ለማድረግ የሞከር ነው። ለምሳሌ ሀብታሙ አንድ ሰው ቤተሰብ ይዛለው ስትለን ያም ቤተሰብ ሙሉ አድራሻውን እስከ ስልክ ቁጥሩ አካውንት ቁጥሩ ኤቭሪቲንግ ለአንተ እንሰጠሃለን ማለት ነው። ያን ከየት ነው የምናገኘው? የደሃ ደሃ ተብለው የተለዩ ክፍለ ከተማ ይኖራሉ እነሱ እንደ አካባቢ ስለወስድ ያለን ከክፍለ ከተማ ጋር በመነጋገር እንደዚሁም አንዳንድ ኤንጂዎች ይኖራሉ። በስራቸው የያዟቸው አሁን ግን ማስተዳደር ያቃታቸው ቤተሰቦቹ ይኖራሉ። እነኛ እንይዛለን። ሌላው ደግሞ ሰው በየሰፈሩ እገሌ ችግረኛ ነው ብሎ የሚለያቸው የራሱ ሰዎች ይኖራሉ። ይህንን ሰው በዚህ ፕሮጀክት ታቅፎልኝ መያዝ እፈልጋለሁ ብሎ ደግሞ ራሱ ይዞልን የሚመጣ ይኖራልና በተለያዩ አይነት መንገድ የሚመጡትን ወደ እኛ ዳታ ቤዝ እያስገባን በእኛ ጥናት፣ ሁለት ሺ ብር በአማካኝ አንድ ኢትዮጵያዊ ቤተሰብ አምስት የቤተሰብ አባላት ይኖሩታል። ከዛ በላይም በታችም ሊሆን ይችላል፣ ግን ሳይራብ ማሳለፍ የሚችልበት ሁለት ሺህ ብር ኢንካሽ እንዲደርሰው እናደርጋለን። አንዱ ልዩ ባህሪ ይህ ነው። የተረጅነት ስሜትን ለማጥፋት ሁሉም የሚረዱ ቤተሰቦች አካውንት አካውንታቸው ጋ ነው ዲፖዚት የሚደረግላቸው። ከዛ አካውንት ራሳቸው ክብራቸውን ጠብቀው ነው የሚመስሉት። የአስቤዛ ማድረስ ይቻል ነበር፣ ግን አስቤዛ በእኛ ጥናት ኢፌክቲቭ አይደለም። ምክንያቱም ሰዎች የሚፈልጉትን ነገር አይደለም የምንሰጣቸው። አንዳንድ ጊዜ ምን ይፈጠራል? ለምሳሌ ቄስ ወይም እንጀራ ይፈልግና አንዱ ሰው ሲኖ ዱቄት ከተሰጠው ያን ዱቄት በቅናሽ ሽጦ እሱም የሚፈልገውን ነገር ይገዛል። ቡና አምሮት ያለባቸው እናቶች ይኖራሉ። አስቤዛ የምንወስድላቸው ያን ችግራቸውን አይፈታም እና ሁለት ሺ ብሯን ማኔጅ ማድረግ ይችላል። እነርሱ ያን በአካውንታቸው እናስገባላቸዋለን። ሌላው ጠቀሜታ ምን ድሞ ሰዎች በሰፈራቸው ያሉ ጥቃቅንና አነስተኛ ሱቆች፣ ጉልቶች፣ እነኚህ የኢኮኖሚ መነቃቃት ይፈጥርላቸዋል። እኛ ከቬንደር ወይም ከዋናስ ነቺ በቅናሽ ዋጋ ሊሆን ይችላል የምንገዛው፣ እሱ ጥቅም ሊኖረው ይችላል፣ ግን እነዚህም ከስር ሊጠቀሙ የሚችሉ ጥቃቅን ስራ ላይ ያሉ ሰዎችን ማነቃቃት አንችልም፣ አምጠን የምናከፋፍላቸው ከሆነ። ስለዚህ ተጓዳኝ የሆኑ ጥቅሞችን ታሳቢ በማድረግ በዚህ ዙሪያ የተሰሩ ጥናቶችንም በማየት ስፔክቲቭነሱን ስላመንበት የገንዘብ እገዛ ነው የምናደርገው። ከዛ በተጨማሪ ዋነኛውና ትልቁ ኮርስ ሀሳቡ የሚረዳው ሰው የሚረዳውን ቤተሰብ እንዲያቀው ቤተሰቡ አድርጎ እንዲይዘው እንዲጠይቀው አይዞህ እንዲለው እንፈልጋለን። ምክንያቱም ይህንን በተግባር የማይተነዋል በጣም የተቸገሩ እናቶች እኛ ከገንዘቡ ችግር፣ ከምንበላው ከምንጠጣው ነገር በላይ ሰው ነው የራበን ያሉን ሰዎች አሉ እባክህ እናት እንዴት ነሽ በለኝ ደውለ በጣም ልብ የሚነኩ ሰዎች አሉ። ሰው ረቧቸው ማለት ነው። የሚጠይቃቸው አይዞሽ የሚላቸው አይዞ የሚላቸው ሰዋጠው ቨርጂኒያ ያለች አንዲት እህት ምናልባት ጊዜ ካለ ሀብታሟ እሷንም ኢንተርቪው ብታደርጋት ደስ ይለኛል። ሲስተር የክሪቲካል ነስ ባለሙያ ነች፣ ቤተልሄም ትባላለች። እሷ የያዘቻት አንዲት ከንሰር በሽተኛ አለች። እቺ በሽተኛ አልጋ ቁራኛ ሁና ትኖር የነበረች ልጅ ልክ እሷ አይዞች ነው ያለሁልሽ ስትላት ከአልጋ ወርና መንቀሳቀስ የጀመረች ይዘች እንዲህ አይነት ቤተሰቦች አሉ በቃ ተስፋ ቆርጠው በህይወት የተቀመጡ ሰዎች ተስፋ መዝራ መዝራትም ነው አንዱ የዚህ ፕሮጀክት አላማ ከገንዘብ መረዳዳት ባሻገር ከዛ የበለጠ ሰው የሚያስፈልጋቸው ሰዎች አሉና ፕሮጀክቱን ዩኒክ ያደርገዋል ብዬ ማስበው ይህ ነው ሰዎች መካከል ትስስር የሚፈጠር ምናልባት የዛሬ አስራ አምስት ሀያ ዓመት እዛ ቤተሰብ ላይ ያለ አንድ ህጻን ል ብዛት የረዳ ነው። ዛሬ አይዞህ ብለን ሁለት ሁለት ሺ ብር፣ ሁለት ሺ ብር ለአንድ ሰው ቀላል ሊሆን ይችላል። ምናልባት ውጭ ላሉ ሰዎች ስልሳ አምስት ዶላር ነው የሚሆነው፣ ሰባ ዶላር ነው የሚሆነው። እቺ ለአንድ ማኪያቶ የምትወጣ ሳንቲም በአንድ ወጥ የአንድም ቤተሰብ ህይወት ግን ሴቭ ማድረግ ትችላለች። ያችን ይዘው ያደጉ ህጻናት ነገ የሀገር መሪዎች የሚሆኑት እነዚህ ናቸው። ነገ ሐኪሞች እነዚህ ናቸው። ነገ ፈላስፋዎቹ እነዚህ ናቸው። እና ነገ ሊደር የሚሆኑት እነዚህ ናቸው። ያንን ማሰብ ትልቅ የመንፈስ ሰቲስፋክሽን ይሰጣል። ያስባል። አድማጮቻችን የእኔ ቤተሰብ ስለተሰኘው የሰብዓዊ ድጋፍ እንቅስቃሴ ከኡስታዝ በድሩ ሁሴን ጋር የጀመርነው ነው ቆይታ ተከታይ ክፍል ነገ ምሽት ይደመጣል። ወደ ቀጣዩ ዘገባ እናምራል። የዓለም አቀፍ ተቋማት መቀመጫ የሆነችው አዲስ አበባ ከተማ ውስጥ ከዕለት ዕለት እየጨመረ የሚሄደው የከተማ ግርግር የድምፅ ሁካታና በየመንገዱ የሚታየው የቆሻሻ ክምር ያስመረራቸው ወጣት ነዋሪዎቿ ከግርግሩ ርቆ ራስን ለማዳመጥ ንጹሕ አየር ለማግኘትና አዳዲስ ነገሮችን ለማየት ከቅርብ ጊዜ ወዲህ በግልና በቡድን ሆነው ተራራ ለመውጣት ከከተማዎች ራቅ ወዳል ቦታዎች ሲጓዙ ይስተዋላሉ። አዲስ ሃይኪንግ የተሰኘ ከ17,000 በላይ አባላት ያሉት የፌስቡክ ስብስብም እነዚህን ጉዞዎች በየጊዜው በማሰናዳት ወጣቶችን ከተፈጥሮ ጋር የማገናኘት ስራ ይሰራል። ስመኝሽ የቆየ የአዲስ ሃይኪንግ መስራች የሆነውን ቤንያም ሸሪፍንና የቡድኑ ተሳታፊ የሆነ ወጣት ተራራ ውጪ አነጋግራ ወጣቶች እያዳበሩት ስለመጡት የተራራ መውጣት ባህል ታስቃኝናለች። በውብ ሰንሰለታማ ተራራዎች የተከበቡ ስፍራዎችን ማየት፣ ደኖች የሞሉት ንጹሕ አየር የሚተነፈስበትና የወፎች ዝማሪ የበዛበት ስፍራዎች ላይ ንጹህ አየር መተንፈስ ተፈጥሮ በለገሰቻቸው ማራኪ ቦታዎች ላይ ከራስ ጋር የመነጋገሪያ ጊዜ ማግኘት፣ እነዚህ ሁሉ የድምፅ ባለሙያ የሆነውን የ26 ዓመቱን ረደላ መሐመድን በየ15 ቀኑ ከአዲስ አበባ ራቅ ወዳሉ ቦታዎች እንዲወጣ ምክንያት ከሚሆኑት ጥቂቶቹ ናቸው። እኔ በራሴ ጸጥታን መውደዴ፣ ሙዚቃን መውደዴ፣ እንደዚህ ጸጥ ያሉ ቦታዎችን ፈልጎ ማግኘት፣ ከዛ ደግሞ ከተፈጥሮ ጋር መግባባትን መውደዴ ም የሆነ መስዋዕትነት ከፍለሽ የምታገኘው ደስታ ነው። ተራራውን ስትውጭ ያደክማል፣ ግን ተራራው ላይ ሰገነቱ ላይ ሆነሽ የምታዩ መልክዓ ምድር ደስ ይላል። ያለ ከልካይ፣ ያለ ገደብ ረጅም ርቀት አድማሱን አሻገረሽ ማየት መቻልሽን እሱን መውደዴ ይበልጥ ለዚህ አይነት ጉዞ ያነሳሳኝ ይመስለኛል። ረደላ የእግር ጉዞ ማድረግና ከከተማ ራቅ ብሎ በመሄድ ለራሱ ጊዜ መስጠትን የተለማመደው ከስምንት ዓመት በፊት ነበር። ይሄ ልምዱ ራሱን እንዲያዳምጥና በሕይወቱ ጠንካራ እንዲሆን እንዳደረገው ይናገራል። ጉዞን ከህይወት ጋር ነው የማገናኘው። ህይወት በጣም ብዙ ወጣው ገባ ያለባት መሰናክሎች የሚገዙባት ትግል ነው። ተራራ መውጣትን ሳስብ፣ ከተፈጥሮ ጋር መሄድን ሳስብ እሱ ነው ቀድሞ የሚጠለም ተራራ መውጣት በጣም አድካሚ ነው። ሲታይ ቀላል ነው ላይ ሆኖ ፎቶ ተነስቶ አንድ ሰው ሲለቅ ያምራል። ግን ተራራም መውጣት በራሱ አድካሚ ነው። እያንዳንዱን እርምጃ እኔ ስራመት በቃ ምንም ህይወቴ ላይ የማደርጋቸው እያንዳንዳቸው እንቅስቃሴዎች ወደ ስኬቴ፣ ወደ ምፈልገው ቦታ እንደሚመሩኝ ለራሴ ማበርቻ ይሆኑኛል፣ ማጽናኛ ይሆኑኛል። ከዛ ከጀርባ የምትይዙ ድንኳንሽን ይዘሽ ነው ምግብሽን ይዘሽ ነው የምትይዙ። እሱ ደግሞ ህይወትሽ ላይ ለአንቺ ማንም ኃላፊነት እንደማይወስድ ራስሽ ነሽ ለራስሽ ኃላፊነትሽን ወስደሽ መኖር እንዳለብሽ እሱን በደንብ ያስተምረኛል። ከተለያዩ የኢትዮጵያ ክፍሎች ሰዎች የሚፈሱባት የኢትዮጵያ መዲና እጅግ የበዙ ነዋሪዎቿን በበቂ ሁኔታ የምታስተናግድበት መሰረታዊ ልማት ካለማሟላቷ ባሻገር ንጹህ አየር የሚያስተነፍሱ መናፈሻ ቦታዎች በቅጡ የላትም። ያሉትም በአግባቡ አገልግሎት አይሰጡም። በዚህ ምክንያት ካፌ ተቀምጦ መዋልን የጠሉ እንደ ረደላ ያሉ ወጣቶች የእግር ጉዞ ማድረግንና ከከተማ ራቅ ብሎ ተራሮችን በመውጣት አይምሯቸውን ለማደስ ይሞክራሉ። እነዚህ ወጣቶች አዲስ ሃይኪንግ በተሰኘ በፌስቡክ ድህረ ገጽ አማካኝነት በተከፈተ ማህበረሰብ የተለያዩ ከከተማ ውጭ የሚደረጉ ጉዞዎችን በማዘጋጀት በርካቶች የተራራ መውጣት ልምድ እንዲስፋፋ እያደረጉ ይገኛሉ። የዚህ ቡድን መስራችና አስተባባሪ ደግሞ ቢኒያም ሸሪፍ የተሰኘ ወጣት ነው። ከአካል ብቃት እንቅስቃሴ አንጻር ራሳቸውን ለማጠንከር ጥሩ አየር ለመተንፈስ ይረዳቸዋል እና እንዲህ አረንጓዴ የሆነ ቦታ መሆን ራሱ ለጤና በጣም ጥሩ ነው እና ሰዎችን ማግኘት አዲስ ሰው መተዋወቅ ውጭ ወጥቶ መውጣት እና ሌላውን ማህበረሰብ ማየት እራሱ እንዴት ነው ህይወትን እየኖርኩ ያለሁት የሚያስብለንም ብዙ ነገር የሚያሳስብ ይመስለኛል እና ሰው ይሄን ታገኛላችሁ ብዬ አይደለም፣ ውጡ እምላቸው ወጥታችሁ እስቲ ምን እንደምታገኙ አይምራችሁ ምን እንደሚነግራችሁ ፈልጉ ጠይቁ ነው ምለው። ቢኒያም የጂም አሰልጣኝ ነው። በግሉ ያደርገው የነበረው የእግር ጉዞ ልምድ በመነሳት በቅርቡ ያሉ ጓደኞቹንና የሚያሰለጥናቸውን ሰዎች በማስተባበር የጀመረው የአዲስ ሀይኪንግ ቡድን ዛሬ ከ170 በላይ አባላትን አፍርቷል። ዶክተሮች፣ አርክቴክቶች፣ ሰዓሊዎች፣ ደራሲዎች፣ ተማሪዎችና ሌሎች በተለያዩ የሙያ ዘርፍ የተሰማሩ በርካታ ወጣቶች በዚህ የፌስቡክ ገጽ አማካኝነት እየተገናኙ በኢትዮጵያ የተለያዩ ክፍሎች የሚገኙ ተራራዎችን ከመውጣት ባለፈ ትልቅ ቤተሰባዊ ትስስር መመስረታቸውንም ቢኒያም ያስረዳል። በጣም ብዙ አይነት አለ። ኢቨን ተጋብተው የወለዱ አሉ፣ ከዚህ ከግሩፕ ስራ አብረው የሚሰሩ አሉ። እና እኔ በጣም ደስ የሚለኝ እንደውም ስለ ተፈጥሮ ያላቸው ነገር መቀየሩ ነው። አካባቢያቸውን በፊት ተራራ ማለት በቃ ሩቅ የሚታይ ነው። ምንም ውስጡ የሚገባበት ሁሉ አይመስላቸውም ነበር አንዳንድ ሰዎች እና አሁን ጥቅሙን ሲያዩት አካባቢን ለመንከባከብ ራሱ ማህበረሰቡ ላይ የፈጠረው ተጽዕኖ ትልቅ ነው ብዬ አስባለሁ። ረደላ ረጅም የእግር ጉዞንና ተራራ መውጣትን በግሉ የጀመረው ቢሆንም የአዲስ ሃይኪንግ ቡድን መመስረት ግን ልምዱን የበለጠ እንዲወደውና እንዲያዘወትረው እንዳደረገው ይናገራል። የኔን የአብዛኛውም በተለይ አዲስ አበባ ላለው የተራራ መውጣት ጉዞ እንቅስቃሴ መነሻ ሊሆን ይችላል ብዬ የማስበው አዲስ ሀይኪንግ ግሩፕ ነው። አዲስ ሀይኪንግ ቢኒያም ሸሪፍ በሚባል ልጣት አማካኝነት የተጀመረ የጉዞ ግሩፕ ነው። እሱ ነው በደንብ ተራራዎች እንድናቅ፣ እንዲ አይነት ልምድ እንዲኖረን፣ የተለየ አስተሳሰብ እንዲኖረን፣ የተለያዩ ሰዎች ጋር እንድንገናኝ ልምድ እየሰጠ እያካፈለ እዚያ ያደረሰው አዲስ ሀይኪንግ ይመስለኛል። የአዲስ ሀይኪንግ አባላት እስካሁን እንጦጦ፣ ሱባ፣ ሞገሌ፣ ጓሳ፣ አንኮበር፣ ወንጪና እንደ ባሌ ተራራዎች የመሳሰሉ ቦታዎች ተጉዘው ከማያውቋቸው የሀገራቸው ክፍሎች ጋር ተዋውቀዋል። ብርቅዬ እንስሳትን ጎብኝተዋል። በግላቸው መቼም የማይረሷቸውን ትዝታዎች አፍርተዋል። ተራራ ከመውጣት ባሻገርም በሚሄዱባቸው ቦታዎች ላይ ለሚኖሩና እርዳታ ለሚያስፈልጋቸው የማህበረሰብ ክፍሎች ያቅማቸውን ገንዘብ በማሰባሰብ ድጋፍ ያደርጋሉ። ቢኒያም እነዚህን ተግባራት ወጣቶቹን የተራራ መውጣቱን ልምድ ከስፖርትም ባለፈ እንዲያዩት እንደሚረዳቸው ይገልጻል። ወጣቱ ፖዚቲቭ እንዲ ኢነርጂ እንዲኖሩ ያደርጋል። ስለ አካባቢው፣ ስለ ማህበረሰቡ፣ ስለ ራሱ ህይወትም ያሉ አመለካከትም ይቀየራልና ሰዎች ኔጋ ሲመጡ ስፖርት ነው ብለው ሁሌ ያን የአካል ብቃት እንቅስቃሴ ብቻ አድርገው እንዳይሄዱ አንድ ፕሮጀክት ጀምረን ነበር። ለምንድን ነው ሀይክ የምታደርጉት የሚል እና ሰው ግማሹ አሁን አንድ አለ ፎቶ ለማንሳት የሚል እና፣ አካባቢውን ለማወቅ፣ ተፈጥሮ ስለምወድ ሰው እነዛን ሁሉ ነገሮች ባየ ቁጥር ለምን ሀይክ እንደሚያደርግ ከመጣ በኋላ ነው የሚያውቀው። ዳገት ወጥቼ እዛ ላይ መቆሜ ደስ ይለኛል የሚላለ እና እንደዚ አይነት ሰዎች ብዙ ይመጣሉ። ያን ኮሚኒቲ ማግኘትም ለእኛ ትልቅ እድል ነው። በአዲስ ሀይኪንግ ውስጥ በበጎ ፈቃደኝነት የማስተባበር ስራ የሚሰራው ረደላ፣ ቀጣይ ህልሙ ራስ ደጀንንና የኪሊማንጃሮን ተራራ መውጣት ነው። ከአፍሪካም ተሻግሮ የኢቨረስትና ሂማሊያን ተራሮች የመውጣት እድለኛ ከሆነም አንታርክቲክ ላይ ኑሮን የመሞከር ህልም አለው። ሩቅ ይሁን ቅርብ ግን ለረደላና አብዛኞቹ የአዲስ ሀይኪንግ አባላት ህይወት እስካለ ጉዞ ይቀጥላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። አሁን ከአንዲት ወጣት ጋር እናስተዋውቃቸዋለን። ትዝታ አለሙ ትባላለች። በቡኖ በደሌ ዞን የበደሌ ከተማ ነዋሪም ናት። ከተለያዩ ደረቅ ቆሻሻዎች የተፈጥሮ ማዳበሪያ በማምረት በከተማው የሚገኙ እጽዋትን በመንከባከብ ላይ እንደምትገኝም ትናገራለች። ናኮር መልካን ያናገራት ወጣት ትዝት አለሙ ከመቱ ዩኒቨርሲቲ በአፕላይድ ባዮሎጂ የትምህርት ዘርፍ ተመርቃ አንድ የመንግስት ምርምር ተቋም ውስጥ ከፍተኛ የቤተ ሙከራ ባለሙያ በመሆን ስትሰራ መቆየቷን ገልጻለች። በአሁኑ ጊዜም ስራውን ለቃ በግል ስራ የምትተዳደር ቢሆንም በትርፍ ሰዓቷ በቤደሌ ከተማ ውስጥ የሚገኝ ደረቅ ቆሻሻን ወደ ተፈጥሮ ማዳበሪያ ወይም ኮምፖስት በመቀየር እጽዋትን በመንከባከብ ላይ እንደምትገኝ ለጋቢና ቪዮ ይገልጻለች። ወጣቷ እንዴት ወደዚህ ተግባር እንደገባችም በስልክ አብራርታለች። ጽንሰ ሀሳቡን ከመግለጽ ትጀምራለች። ትዝታ የከተማ ደረቅ ቆሻሻን ወደ ተፈጥሮ ማዳበሪያ ቀይሮ መጠቀም ሲባል የተለያዩ መንገዶች አሉት። እኔ ከዚህ ውስጥ ሁለቱን መንገድ ነው የምጠቀመው፣ ቨርሚ ኮምፖስቲንግ የሚባለውን እና ኢሞ የሚባል ቴክኖሎጂ አለ። ምንድን ናቸው እነሱ? ቨርሚ ኮምፖስቲንግ ማለት ቨርሚ ወርም የሚባሉ አሉ፣ ትላትሎች ናቸው። ኮምፖስት የሚሰሩ ትላትሎች ናቸው። እነዛ ትላትሎች ያንን የከተማ ደረቅ ቆሻሻ ወደ ኮምፖስት የመቀየር አቅም አላቸው። ሁለተኛ ቴክኖሎጂ ኢሞ ማለት ኢፌክቲቭ ማይክሮ ኦርጋኒዝም ናቸው። ፈሳሽ ነው። ፈሳሹ ይገዛና የመጠቀሚያ ሚጭት የሚቀላቀል ነገር ብዙ ነገር አለው። በዛ ቆሻሻም ተደርጎ ወደ ተፈጥሮ ማዳበሪያ መቀየር ይቻላል። ከዚህ በፊት አዎ እንዲሁ አዘጋጅተን ማዳበሪያ በከተማ ውስጡ ባለው አበባዎች ውስጥ ጨምረናል። ጥሩ ፕሮግረስ አሳይተዋል። ያ ነገር ስራ ላይ መዋል እንደሚችል በእሱ ላይ አይተናል። በተጨማሪም ደግሞ ኬሚካል አናልሳቸው በላብራቶሪ ተሰርተዋል። እኔም ሰርቻለሁ። ከእኔ በላይ ባሉት ባለሙያዎችን ፕሩፍ ተደርጎ እዛ ኮምፖስት ውስጥ ያለው ኒውትረንት ለተክሎች ጠቃሚና አስፈላጊ እና ብቁ እንደሆነ አይተንበታል። የከተማ የደረቅ ቆሻሻን መልሶ ጥቅም ላይ ማዋል ስላለው ጠቀሜታም ትዝታ እንዲት አብራራለች። የመጀመሪያ የከተማ ደረቅ ቆሻሻ መልሶ ጥቅም ላይ ሲዋል ከተማዋና ጥሩነ ይፋ ትሆናለች። ያ ደግሞ ለነዋሪው ምቹን ይፈጥራል። ሁለተኛ የከተማ ግብርና ማስፋፋት ይቻላል። የከተማ ግብርና በማስፋፋት ውስጥ ስራ የሆኑ ሴቶችን መጥቀም ይቻላል እዛ ውስጥ ይህ ስንል ምንድን ነው? ሰው ባለው ትንሽ ቦታ ላይ ኮንትርት ተጠቅሞ ቲማቲም፣ ሽንኩርት፣ ጎመን ማምረት ብችል አንደኛ የራሱን ቀለብ ይችላል። ሁለተኛ ወደ ገበያም ደግሞ ቢቀር ኢኮኖሚካሊ ሰፖርት ያደርጋል ሴቶችን። ይሄ ደግሞ በሌላ አቅጣጫ የኑሮ ግሽበትን የመቀነስ አቅም አለው። ሦስተኛ የአየር ብክለትን የመቀነስ ጥቅምም አለው። ይህንን ሀሳብ ለሚመለከታቸው የመንግስት አካላት ማቅረቧንና የሚያበረታታ ምላሽ ስለማግኘቷም ወጣቷ ገልጻለች። ከተማ አስተዳደሩም ጋር ከዞን ካሉት ከተማ ልማት ከሚሰሩት ጋርም አብረን እየሰራን ነው። እነሱም ከእነሱ የሚጠበቀውን ድጋፍ እያደረጉ ነው። ግን የፕሮጀክት ሰፊ እና በጣም ትልቅ ፕሮጀክት ነው የጻፍኩት ፕሮፖዛል ወደ አስር ሚሊዮን የሚፈልግ ነው። ወደ አስር ሚሊዮን ብር ማለት ነው። እዛ ውስጥ ወደ ሰላሳ አራት የሆኑ ስራ አጥ ሴቶች ተጠቃሚ ይሆናሉ። ያ ብቻ አይደለም። የዛ ፕሮጀክት ትልቁ አላማ እንደ ሌሎች ሀገሮች እኛም ኮምፖስትን አንብተን በኪሎ የሚሸጥበት ደረጃ የሚለውን ነው። የመጨረሻ አላማ የዚህ ፕሮጀክት ማለት ነው። ወደ ሴቶቹም ደግሞ ሲመጣለ ሴቶቹ እዛ ውስጥ ብቻ ሰርተው ገንዘብ ማግኘት ሳይሆን እቤታቸው ድረስ እንዴት ነው በሞያ ረድተናቸው ባላቸው መሬት ላይ የሆነ ነገር አምብተው ኢኮኖሚካሊ እንዴት ራሳቸውን ማርፈጥ ይችላሉ የሚል ጽንሰ ሀሳብም አለ። አቶ በየነ ዳጢ የቡኖ ቤድሌ ዞን ከተማ ማስዋብና ጽዳት ቡድን መሪ ናቸው። ትዝታ ይዛው ወደ ጽህፈት ቤታቸው ስለሄደችው ንድፈ ሀሳብ እንዲህ ይላሉ። ፕሮጀክት ደግሞ ብዙ ፋይዳ ነው ያለ ከተማ ንክላ ለመጠበቅ እንዲማወቅ ብዙ ፋይዳ ያለ ፕሮጀክቱ በጣም ትልቅ እና በጣም አስፈላጊ የሆነ ፕሮጀክት ነው ጋር ቢሮ ጋር ተነጋግሬም ፈንድ ሰለኝ ነው ተነጋግሬም ያው አቅጣጫ ላይም ብለን እያሰብኩ ነው። ሴቶች ብዙ ነገሮችን አንድ ላይ ሊሰሩና ስኬታማም ሊሆኑ ይችላሉ ትላለች ትዝታ። መልእክትን ማስተላልፋለች። በአጠቃላይ ሴቶች ነገር በአንድ የመስራት አቅም አላቸው። እናም ቤት ውስጥ ሁለት ልጆች አሉኝ። ቤት አለኝ። ራሴ ነኝ ማኔጅ የማደርገው ቤቴ። ይህን ፕሮጀክት ከጎን እሰራለሁ፣ ሌላ ደግሞ ተጨማሪ የሚኖርበት የራሴ የሆነ ስራ አለኝ። አብቃቅኖ መጠቀም ነው። ሳቴን አብቃቅቼ ነው የምጠቀመው። ጠዋት ስነሳ ስንሳ ከዚህ እስከ ስንት ሰዓት ማድረግ አለብኝ፣ ከዚያ የት መሄድ አለብኝ ምናምን የሚለውን አጀስት አደርጋለሁ። በዛ መንገድ እጠቀማለሁ። ጫና አለው እንደ ሴትነት እዚህም እዚያም ስትል ብዙ ቻሌንጆች አሉ፣ ግን ከብዙ ቻሌንጅ በኋላ የሚመጣው ነገር ደግሞ ደስ የሚል ነው። ሴቶች ደግሞ ብዙ ነገሮችን አንድ ላይ የማስኬድ አቅም አላቸው። ለወደፊቱም ደረቅ ቆሻሻን ወደ ተፈጥሮ ማዳበሪያ የሚቀይር ማምረቻ ለማቋቋም እና ለብዙ ሴቶች የስራ እድል ለማመቻቸት ሀሳብ እንዳላት ገልጻለች። ወጣቷ ለአሜሪካ ድምፅ ናኮር መልካ ከአምቦ። I'm say a What the you ሰላምን ስላመሸን ደስ ብሎናል። ሀብታሙ ዚዮን በመስተንግደው፣ ኤልያስ አስማር በቅንብሩ አብርናቸው አብርናችሁ አምሽተናል። ትዝታ በላችሁ ደግሞ የመርሃ ግብሩ ዋና አዘጋጅ ናት። የነገ ሰው ይበለን። መልካም ምሽት ይሁንላት።